ሰሞኑን ወደ አዲስ አበባ የሚመጡት የአሜሪካው ፕሬዚደንት ባራክ ኦባማ ተቃዋሚዎችን የማነጋገር ፕሮግራም እንደሌላቸው ግልጽ እየሆነ መጥቷል ሲሉ ጥያቄ ያቀረቡ ፓርቲዎች መሪዎች ተናግረዋል። ፕሬዚደንቱ ወደ ኢትዮጵያ ከመጡ አይቀር እኛንም ያነጋግሩን በሚል ያቀረቡት ጥያቄም ይፋ ምላሽ እንዳላገኘ እነዚሁ የተቃዋሚ ፓርቲ መሪዎች አስረድተዋል። እስክንድር ፍሬው ተከታዩ ልኳል። ለጉብኝት ወደ አዲስ አበባ የሚመጡት የአሜሪካው ፕሬዝዳንት ባራክ ኦባማ እኛንም ያነጋግሩን ሲሉ ይፋ ጥያቄ ያቀረቡ ተቃዋሚ ፓርቲዎች ይገኛሉ። የመላው ኢትዮጵያ አንድነት ድርጅት መኢአድ ከእነዚህ ፓርቲዎች አንዱ ነው። ከኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓና ከኢትዮጵያ ራዕይ ፓርቲ ኢራፓ ጋር በመሆን ይፋ ደብዳቤ በአዲስ አበባ ለሚገኘው ኤምባሲ አስገብተዋል። የመያድ ፕሬዚዳንት አቶ አበባው መሀሪ ለቪኦኤ እንዳበራሩት ግን ጥያቄያቸው ምላሽ አላገኘም። አምባሳደሯን እድል አግኝተን አነጋግረን ነበረ። መግለጫውን ከሰጣችሁ በኋላ ነው ከሰጠን በኋላ ለእነሱ ከጻፍን በኋላ አግኝተንን ነበር፣ አነጋግረናቸዋል። እሳቸው ምንድን ነው ያሉን? ይሄ ግን እንዴት ነው ያነጋግራችኋቸው? በምን አጋጣሚ ቀጠሮ ተይዞላችሁ ኤምባሲ ሄዳችሁ ነው? ማንና ማንሆናችሁን ያናገራቸው? ሶስታቸው ሶስት ፓርቲዎች መሪዎች አይ ሶስት ፓርቲዎች መሪዎች የጁላይ ፎርም ሲያከው ጠርተውን፣ ጥሪ ነበረን። እዚያ ላይ እድል አግኝተን አነጋገር፣ በአሜሪካ የነጻነት ቀን በዓል ላይ አነጋገርናቸው። እሳቸው የሰጡን መልስ ምንድን ነው? የፕሬዚዳንት ኦባማ መምጣት ሴኩሪቲው መሆን፣ ሌላው ፕሮግራሙ በሌላ እጅ የተያዘ እንጂ የደህንነቱ ጥበቃው ሌላው ሌላው በሌላ አካል የተያዘ እንጂ በእሳቸው ቁጥጥር ስር ስላልሆነ እኔ አቀርባለሁ፣ ግን አደርጋለሁ ይሄን የምልህ ቃል አልችልም። አይደለም ከኔ ውጭ ስለሆነ የሚል ሰጥተውናል። ፕሬዚዳንት ኦባማም ይሄንን ግንዛቤ ውስጥ ወስደው የተቃዋሚ ሦስቱን ብቻ ሳይሆን ሁሉንም የተቃዋሚ ፓርቲዎች እድል ሰጥተው ያነጋግራሉ የሚል እምነት አለ። ግን እስካሁን ያሉት ምልክቶች ያንን የሚያሳዩ ናቸው። አታባባው ተቃዋሚዎችን ሊያናግሩ እንደሚችሉ ምልክቶች እያያችሁ ነው እስካሁን ያታዘቡትን ያዩትን ይንገር። ይሄ ፕሬዚዳንት ኦባማ ለምን እንደሚመጡ አናውቅም፣ ግን እዚህ ላይ መንገር የምፈልገውን ነው እሳቸው መጥተው በጸጥታ ላይ ብቻ ተነጋግረው የሚሄዱ ከሆነ ትልቅ ስህተት ሊፈጽሙ ይችላሉ። እዚህ መጥተው የኢትዮጵያን ሰብአዊ መብት አያያዝ፣ የኢትዮጵያን ሁኔታ ኢትዮጵያ ወደ መጥፎ አቅጣጫ እየሄደች ይመስለኛል። ስለዚህ እሳቸው መጥተው ወደ መጥፎ አቅጣጫ እንዳትሄድ የገኙን ፓርቲ መክረው ዘክረው ሊሄዱ ይገባል የሚል እምነት አለኝና ነገር ግን እስካሁን ድረስ ምን በምንም ታምር ይህንን የሚያሳይ ሁኔታ የለም የተዳፈነ ነው አሁን። ከፕሬዚዳንቱ ጋር የመገናኘት ጥያቄ ያቀረበው ሌላው ተቃዋሚ ፓርቲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ነው። የወቅቱ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ እንደሚሉትም ጥያቄያቸው ምላሽ አላገኝም። ፕሬዚዳንቱ በአዲስ አበባ ቆይታቸው ተቃዋሚዎችን እንደማያነጋግሩ ግልጽ እየሆነ መጥተዋል ባይ ናቸው። ፕሮፌሰር በየነ ዝግ ነው። እኔ እንግዲህ ካለኝ ልምድ ከዚህ በፊት ከፕሬዚዳንት በመለስ ብዙ የአሜሪካን ባለስልጣኖች መጥተው እዚህ ያለውም ዲፕሎማቲክ ጽሕፈት ቤታቸው ኤምባሲው በሚመቸው ሁኔታ እያገናኘን እኛም መረጃ እየሰጠን የማቅሰው ነኝ። ስለዚህ የዚህ አይነት እድል ብንወር እስካሁን ድረስ አንድ ጥቆማ አይደርሰን ነበር። በዚህ መልክ በዚህ አይነት ቦታ እንደዚህ የምል ከዛሬ ድረስ ምንም ፍንጭ ባለማግኘታችን ሳምንት ያለፈው ደብዳቤ ግልባችሁ ነው። ስለ ግንኙነት ከፕሬዚዳንቱ ጋር የማገናኘት ቀርቶ ስለ ደብዳቤያችን ይዘት እንኳን ከእኛ ጋር መነጋገር ለመፈለጋቸው እስካሁን ምንም ፍንጭ አላገኘንም፣ በኤምባሲ በኩል ያ ማለት እንግዲህ ዲፕሎማሲው ከዚህ በፊት እንዴት እንደሚሰራ ከማወቅ የተነስቼ የተነብየው እድል የሚሰጡ ነው አይመስለኝም። ስርአቱ ኦልሬዲ አጥሯቸዋል። እንግዲህ ፕሮግራም አወጥተዋል። ይሄ መንግስት ማሳየት የሚፈልገውን ብቻ አይተው እንዲሄዱ ቅድመ ዝግጅት የተደረገና በእጅጉ አሳዛኝ ይሆናል ጉብኝታቸው የሚል ፍርሃት ውስጥ ነው ያለሁት። ነው በቂ ጥቅም ያገኝበታል ወይ? የኢትዮጵያ ህዝብና የኢትዮጵያም የፖለቲካና ኢኮኖሚ ሁኔታ በእኚህ እውቅና ወሳኝ ሚና ሊጫወቱ በሚችሉ ፕሬዚዳንት ጉብኝት ምክንያት ሀገራችንና ህዝባችን ይጠቀማሉ የምንለው ስጋታችን በተለይም በአሁኑ ጊዜ ኢህአዴግ ብቻዬን ነው ጨምድጄ ይዤ እንደፈለግኩ ነው የምመራው ብሎ በቆረጠበት ጊዜ፣ የብዙሀን ፓርቲ ተሳትፎ ዚሮ ከዚሮ በታች በወረደበት ጊዜ፣ ይህ ፕሬዚዳንት ከእናንተ ጋር የምንቀጥለው እንደዚህ ከሆነ ነው፣ አለዛ ከመሪሃችን ጋር አይሄድም ብለው ቁርጥና ፍርጥም ያለ ምክር ሰጥተው ይሄዳሉ ወይ የምለው መተንበይ እያስቸገረ ነው። ወይስ አስተናጋጆቻቸውን አስደስተው አሞካሽተው የሚሄደው ከሆነ ይሄ ከፍተኛ የሆነ አደጋ ነው ለኢትዮጵያ ህዝብ ተስፋ። እዚህ ላይ ፕሮፌሰር ለምሳሌ አሁን እናንተ ይሄንን ትላላችሁ፣ ተቃዋሚዎች ማለት ነው። ነገር ግን ሌሎች ወገኖች ደግሞ ፕሬዚዳንቱ መምጣታቸው ጥሩ ነው፣ ደስ ይለናል። ግን ይሄ ሉዓላዊ ሀገር ነው የራሱ መንግስት ያለው የራሱ ህገ መንግስት ያለው እና ምንም አይነት የውጭ ጫና አያስፈልግም፣ እንደዚህ አይነት አስተያየቶች ተቀባይነት የላቸውም እያሉ ነው። ለምሳሌ እነሱ ምንድን ነው የእናንተ አስተያየት ከዚህ አንጻር? በኢትዮጵያ ውስጥ ነጻነት ማለት የህዝቦች ነጻነት፣ ሁሉም አስፈላጊ የሆኑ ሰብአዊ ሁኔታዎች ይህን መሆን አለምን ሁሉ የሚመለከት ነው። ግሎባላይዜሽን ይባላል እኮ። ይህንን የሚሉ ሰዎች ደግሞ አለም በኢኮኖሚውም በሌላውም የተሳሰረች ነው እያሉም ደግሞ ያወራሉ። ስለዚህ የዲሞክራሲ የሰብአዊ መብት መልካም መስተዳደር ጥያቄ ኢትዮጵያ ውስጥ የኢትዮጵያ ብቻ አይደለም የአለም ጠቅላላ ሁኑ ሰላም ፈላጊ ዲሞክራት የሆኑ አገሮችም ጉዳይ ነው። ከዚያም ደግሞ አሜሪካን በታሪክ አጋጣሚ አለም ውስጥ ጎልታ የምትታይና የዚህን አይነት ሁኔታዎች ለማመቻቸት ጥረት የምታደረግ የምትጠቀመውም ከዚህ አይነት ኢትዮጵያን ከሚያህል ከዘጠና ሚሊዮን በላይ ያለው ህዝብና ስትራቴጂክሊ የተቀመጠ በዚህ በሴኪሪቲም ጉዳይ በሌላ ሌላውም ልትተባበር አቅም ያላት አገር መሆኗ በኢትዮጵያ ውስጥ የህዝብን ይሁንታ ያገኘ መንግስት መኖሩ ጉዳይ ላይ ጥቅም አላት። ስለዚህ ሉዓላዊ ነን ምናምን ተብሎ ዲክቴተር ማንም አምባገነን ህዝቡን ዝም ብሎ እንደፈለገ የሚያርድ የሚፈጭ፣ የሚያስር ማለት እኮ አንድ ግሎባል እንትን ነው ከተባለ አንድ የሰውነት ክፍል እየበሰበሰ ሲጉደል ለመያጣት ስለሆነ ተብሎ አይኖርም። የፊታችን እሁድ አዲስ አበባ እንደሚገቡ የሚጠበቁት የአሜሪካው ፕሬዚዳንት ባራክ ኦባማ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደዚሁም ከአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ ጋር የሁለትዮሽ ውይይት ያደርጋሉ። ከተቃዋሚ ፓርቲ መሪዎች ጋር ስለ መገናኘታቸው ግን እስካሁን ይፋ የተደረገ ፕሮግራም የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።